ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ።

ታክሲዋ ሞልታለች። ጉዟችን ወደፊት ይሆናል። ከጋቢና ቪኦኤ ከአሜሪካ ድምፅ ሬዲዮ ዝግጅታችን ተጀምሯል። መስታወት አድርገውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችው። የዛሬው ጉዟችን የሚጀምረው ከውሃ ልማት ነው። በኢትዮጵያ የዝናብ እጥረት ባስከተለው ድርቅ የተነሳ የኢትዮጵያ መዲና ውሃ በፈረቃ ማከፋፈል ጀምራለች።

ከካቲት 24 ጀምሮ በተወሰነ መልኩ ጀምረናል። ምርታችን ላይ ወደ 30 ሜትር ኪብ የሚሆን የቀር ምርታችን ላይ ቀንሷል ማለት ነው። ከግድቡ የምናገኘው የአዲስ አበባ ዋሃና ፈሳሽ ባለስልጣን ቃል አቀባይ ወይዘሮ ጸገነት ተስፋይ ናቸው።

ዝርዝር ዘገባ ይኖረናል። በኦሮሚያ እና በአማራ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ጥናት ከሁለት ሳምንታት በኋላ ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። በኦሮሚያ ላይ ለምሳሌ በአማራ ክልልም ከቅማንት ሕዝብ ህብረተሰብ ጋር ተያይዞ የተነሳውን ጥያቄ መሰረት ያደረጉ ማን ምን አጠፋ

በምን ያህል ደረጃ ነው የሚገመተው ይህን ጥፋት የሚለውን በሚገባ ሚዛናዊ ሆነ ማየት ይጠይቃል። ዶክተር አዲሱ ገብረ እግዚአብሔር የመብት ድርጅቱ መሪ ናቸው። ኮሚሽኑ በመንግስት የተቋቋመ እንደሆነ የሚገልጹት ተቃዋሚዎች የመብት ድርጅቱ የሚያቀርበው የሚያንጸባርቀው የገዥውን ፓርቲ አቋም እንደሆነ በመጠቆም ይተቻሉ። ተጨማሪ ዘገባ አለን።

የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ታሪካዊ የሆነ ጉብኝት ለማድረግ ትላንት ወደ ኩባ አምርተው ዛሬም ባለስልጣናቱን እያነጋገሩ ነው። ኩባውያን ደግሞ ኦባማንና ቤተሰቦቻቸውን በአይን ለማየት በመንገዶች ዳር ላይ ተኮልኩለዋል። Estoy muy emocionada, sinceramente, para mí es un honor.

በጣም ጓጉቻለሁ በእውነት ፕሬዝዳንት ኦባማን እንዲህ በቅርቡ ለማየት መቻሌ ክብር ነው። ይህን የምለው ደግሞ ከልቤ በሚሰማኝ የቅንነት ስሜት ነው። የመጨረሻው ዘገባችን ደግሞ በጀርመን ሀገር የሚኖሩ ኢትዮጵያውያንን ይመለከታል። እዚያ ተወልደው ያደጉ ልጆች የኢትዮጵያን ባህልና ቋንቋ እንዲማሩ ለማድረግ የሚጥሩ ሁለት እናቶች የጋቢና እንግዶቻችን ይሆናሉ።

ኢትዮጵያዊ ማለት አለው፣ የራሱ ባህል አለው፣ ቋንቋ አለው፣ ሁሉ ነገር አለ። ለምን የራሳችን አንጠቀም? ይህም ደግሞ ልጆቹ ነገ ጠዋት ይጠይቁናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምን አመሻችሁ። የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ።

አዲስ አበባ ውስጥ የውሃ አቅርቦት ፈረቃ መጀመሩ ተገለጸ። ፈረቃው የተጀመረው ኤልኒኖ ባስከተለው ተጽዕኖ ምክንያት እንደሆነ ነው የተነገረው። ፈረቃው ተግባራዊ የሚደረገው በተወሰኑ የከተማይቱ አካባቢዎች ላይ መሆኑን የአዲስ አበባ የውሃና ፍሳሽ ባለስልጣን አመልክቷል። ተጨማሪ ዘገባ ከዜናው ቀጥሎ ይቀርባል።

በኩባ ታሪካዊ ጉብኝት እያደረጉ ያሉት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ከአቻቸው ራውል ካስትሮ ጋር በሁለቱ ሀገሮች መካከል ያለው ግንኙነት እየተሻሻሉ የሚሄዱባቸው መንገዶች ላይ እየተወያዩ ነው። ጉብኝታቸውን ትናንት የጀመሩት የዩናይትድ ስቴትሱ ፕሬዝዳንትና ራውል ካስትሮ የሰብአዊ መብቶች ጥበቃን በመሳሰሉ ላይስማሙባቸው ይችላሉ በተባሉ ነጥቦች ላይም እንደሚነጋገሩ ተገልጿል። ፕሬዚዳንት ኦባማ የሶስት ቀን የኩባ ጉብኝታቸውን ሁለት ቀን የጀመሩ ሁለተኛ ቀን የጀመሩት

በሀቫና አብዮት አደባባይ ተገኝተው በኩባው ጀግና ሆዜ ማርቲ ሐውልት ስር የአበባ ጉንጉን በማኖር ነው። አድማጮች፣ በዚህ ላይ ተጨማሪ ዘገባ አለን።

የአልሸባብ ታጣቂዎች አንድ የመንግስቱን ወታደራዊ መደብ ዛሬ ማለዳ አጥቅተው ቢያንስ ስድስት ወታደሮችን መግደላቸውን የሶማሌ ባለስልጣናት አስታወቁ። በጦር ሰፈሩ ላይ ከሁለት አቅጣጫ ጥቃት ከፍተው ታጣቂዎቹ አደጋውን የጣሉት ከርዕሰ ከተማይቱ በስተደቡብ አርባ ኪሎ ሜትር ርቀት ላይ በሚገኘው ላንታቡር በሚባል ስፍራ ነው። በጥቃቱ በርካታ ወታደራዊ ተሽከርካሪዎች መያዛቸውንም ባለስልጣናቱ አክለው አመልክተዋል።

የቀድሞ የኮንጎ ምክትል ፕሬዝዳንት ዣን ፒየር ቤምባ በአምስት የጦር ወንጀሎችና በሰብአዊ መብት ላይ በተፈጸሙ ወንጀሎች ጥፋተኛ ናቸው ሲል ዓለም አቀፍ የወንጀል ችሎት በየነ ቤምባ የዛሬ አስራ አራት ና አስራ ሶስት ዓመት እርሳቸው ይመሯቸው የነበሩ ታጣቂዎች ማዕከላዊ አፍሪካ ሪፐብሊክ ውስጥ ለፈጸሟቸው ግድያዎች፣ ሴቶችን የመድፈር አድራጎቶችና ዘረፋዎች ተጠያቂ መሆናቸውን ሶስት ዳኞች የሰየሙበት የሄጉ ችሎት አረጋግጧል። ቤምባ ይመሩት የነበረው

የኮንጎ አርነት ንቅናቄ ኤምኤልሲ ያኔ ማዕከላዊ አፍሪካ ሪፐብሊክ ውስጥ ፕሬዚዳንት የነበሩት አንጄ ፌሊክስ ፓታሴ በተቃዋሚዎቻቸው ላይ ሲያካሄድ የነበረውን ጥቃት ድጋፍ ይሰጥ እንደነበር ተገልጿል። በመጨረሻም የቤኒን ጠቅላይ ሚኒስትር ሊዮኔል ዚንሱ ትናንት በተካሄደው የሀገሪቱ ፕሬዚዳንታዊ ምርጫ ነጋዴው ተፎካካሪያቸው ፓትሪስ ታሎን ባለ

ድል መሆናቸውን አምነው ሽንፈታቸውን ተቀብለዋል። አድማጮች ለሰዓቱ ያሉት ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን።

Gabina VOA. Let's cross boundaries together. በኢትዮጵያ የዝናብ እጥረት ባስከተለው ድርቅ የተነሳ የሀገሪቱ መዲና ውሃ በፈረቃ ማከፋፈል ጀምራለች። ፈረቃው የሚተገበረው በተወሰኑ የከተማይቱ ክፍሎች እንደሆነ የአዲስ አበባ የውሃና ፍሳሽ ባለስልጣን አመልክቷል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል።

በተወሰኑ የአዲስ አበባ አካባቢዎች ውሃ በፈረቃ ብቻ ማቅረብ የግድ የሆነው ኤልኒኖ ባስከተለው ድርቅ ምክንያት የግድቦች ክምችት በመቀነሱ እንደሆነ ተጠቁሟል። በተለይም ከከተማዋ የውሃ ቅርቦት ሩብ ያህሉን የሚሸፍኑት የለገዳዲና የድሬ ግድቦች የዚህ ተጽዕኖ ተጋላጭ መሆናቸው ተጠቅሷል። የለገዳዲ ግድብ በድርቁ ምክንያት በተገቢው መንገድ ውሃ መያዝ እንዳልቻለ የአዲስ አበባ ውሃና ፍሳሽ ባለስልጣን የህዝብ ግንኙነት ኃላፊ ወይዘሮ እጸገነት ተስፋዬ ለአገር ውስጥ የመገናኛ ብዙሀን ተናግረዋል።

በዚህም ምክንያት በተወሰኑ የከተማዋ አካባቢዎች የፈረቃ አሰራር መጀመሩን ይፋ አድርገዋል። ከካቲት 24 ጀምሮ በተወሰነ መልኩ ጀምረናል። ምርታችን ላይ ወደ 30 ሜትር ኪብ የሚሆን የቀር ምርታችን ላይ ቀንሷል ማለት ነው። ከግድቡ የምናገኘውን ያ ስለሆነ ከለገዳዲ 24 ሰዓት የሚያገኙት ጋር በተወሰነ መልኩ ፈረቃው ቢያንስ ስቴብል ሆኖ ቋሚ ሆኖ

የሚሄድበትን ሁኔታ ይፈጥራል። የአዲስ አበባና በዙሪያው ያሉ ከተሞች ነዋሪዎች በውሃ እጥረት መማረር ከጀመሩ ወራት አስቆጥረዋል። ችግሩ ከኤልኒኖ ጋር የተያያዘ መሆኑ የተብራራው ግን ዘግየት ብሎ ነው። የውሃ እጥረቱ ላልተወሰነ ጊዜ እንደሚቀጥልም ግልጽ ሆኗል። ይህም ሆኖ ችግሩን ለማቃለል

ጥረቶች እንደሚቀጥሉ ወይዘሮ ጸገነት አብራርተዋል። የውሃ አቅርቦቱ ወደ ነበረበት ሁኔታ የሚመለሰው መቼ እንደሆነ ኃላፊው አልጠቀሱም። የተጠቃሚዎች የቅርብ ጊዜ ተስፋ ምን እንደሆነ የጠየቅኳቸው የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳም በአጭር ጊዜ ወደ ነበረበት እንደሚመለስ ከመናገር ተቆጥበዋል። ዋናው ተስፋው ያለውን የውሃ ምንጭ ማስፋት ነው። በጉድጓድ ከጉድጓድ ውሃም የሚገኘውን ከተለያየ አካላት የሚገኘውን የውሃ ምንጭ ማጠናከር ነው።

አንዱ እሱ ነው። ሁለተኛው የተገኘውን ውሃ በአግባቡ ማስተዳደር ነው። ለሁሉም ተጠቃሚ በአግባቡ ማዳረስ ነው። ሁለት ነገር ነው ያለው። እነኚህ ሁለቱ ከተሰሩ የተሻለ የውሃ አቅርቦት ይኖራል ብዬ ነው የምገምተው። እናም የኤልኒኖ ተጽዕኖ መገለጫው የተለያየ ጉዳቱም ዘርፈ ብዙ ሆኖ ቀጥሏል። 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከተሞችን ደግሞ እንደዚህ ለውሃ እጥረት አጋልጧል። ምን እንደሚከተል ለማወቅም ቀጣዩን የክረምት ወቅት መጠበቅ

ዊንጌት አካባቢ ውሃ አላችሁ እንደ የመጠጥ ውሃ? ቢያንስ ቢያንስ በሳምንት አንዴ በሳምንት አንዴ ማለት በሳምንት አንዴ ነው የሚጠፋው ወይስ በሳምንት አንዴ ነው የምታገኙት? በሳምንት አንዴ ይጠፋል። ሌላ እናንተ አካባቢ፣ እናንተ ሰፈር እሱ ውሃ የሌለበት አለ? ወደ ምንጠሮ የት ነው እሱ? ፈትልሹ ዘባብልሽ እዛ አካባቢ እንኳን ሳምንቱን ሙሉ ማትመጣል። እዚ ወደ ጥሩ አካባቢ ለይት ነው የምትመጣ ምናምን፣ እንደዛ ነገር ነው። እኔ ወደ ቤተል አካባቢ ነኝ። ቤተል አካባቢ የመጠጥ ውሃ አላችሁ እዛ አካባቢ?

አዎ አለ። ችግር የለም። የመጠጥ ውሃ እጥረት የለም። እጥረት ሳይሆን አንዳንዴ የመቋረጥ ነገር ይኖራል። መቼ መቼ? ከሰኞ እስከ አርብ ለምሳሌ መቼ ይቋርጣል? ቀኑ አይታወቅም፣ ግን አንዳንዴ ቀን ይጠፋና ወደ ማታ አካባቢ ምናምን ብቅ ይላል። በሳምንት ውስጥ ስንት ጊዜ ይጠፋል? በሁለት ሳምንት በአንድ ሳም እንደዚህ ነገር አፍላቾች ያደርጋል። ጠለጠለኝ የት አካባቢ ነው የሚኖሩት? እኔ ጎፋ ጎፋ አካባቢ። የውሃ ችግር አለ። የመጠጥ ውሃ ችግር አለባችሁ?

አለ። በምን ያህል ጊዜ ነው የምታገኙት የመጠጥ ውሃ? አይ ካለፉት ሁለት ሶስት ወራት ወዲህ ትንሽ መሻሻል አለ። አሁን ለምሳሌ ትላንትና አልነበረም፣ ዛሬ የለም፣ ነገ ይኖራል

ቢያንስ ለሁለት ለሁለት ቀን ባለፈውት ሶስት አራት ወራቶች በፊት እስከ ሳምንት ምናምን የሚቆይበት ጊዜ ነበር። አሁን መሻሻል አለው። አክቹዋሊ ሽሮ ሜዳ አካባቢ ሽሮ ሜዳ አካባቢ ውሃ አለ። የውሃ ውሃ በአግባቡ ታገኛላችሁ። በሳምንት ውስጥ ይመጣል። በሳምንት ምናልባት ሁለት ቀን ሶስት ቀን ሊጠፋ ይችላል እንጂ በዛው ውጭ ግን አለ። ሰዎች ግን ሲቸገሩ ታያለሽ፣ ያው ጀሪካን ይዞ ሲሄዱ ታያለሽ። መንግስትም በየቦታው

ትልልቅ ሮቶዎችን ምናምን አስቀምጦ በነሱ እየሄዱ እዛ ተሰልፈው ሲቀዱ ትመለከቻለች በየቦታው ያ ማለት እንግዲህ እዛ አካባቢ ችግር ያለባቸው ቦታዎች አሉ ማለት ነው አካባቢው ትልቁ ገበያ ነው የት ሀገር ነው የት ሀገር ሀረር ነው እናንተ አካባቢ ውሃ አለ ያው ይቋረጣል በሳምንት ሀሙስ ወደ ማታ ይመጣል ሀሙስ አርብ ቅዳሜ እሁድ እጥስ ተብሎ የአንቺ አንዳንድ ይቆያል አንዳንድ ም አይቆይም አሁን በዚህ ሳምንት ከ

ዓርብ ጀምሮ እስካሁን አለ። እናንተ ተቃውሀ? ያ ሁለት ቀን ሌሊት ላይ ነበረ። ከምሽቱ ዘጠኝ ሰዓት አስር ሰዓት ዛሬ አልነበረም እንጂ ሁለት ቀን ነበረ። ከሌሊቱ ማለት ነው። ቀን ቀን የለም፣ ሌሊት ላይ አለ።

በኦሮሚያና በአማራ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ጥናት ከሁለት ሳምንታት በኋላ ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ ሰብአዊ መብት ኮሚሽን አስታውቆ ነበር። ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር እንዳሉት ድርጅታቸው ያጣራው በሁለቱ ክልሎች ከተከሰቱ ግጭቶች ጋር የተያያዙ ጉዳዮችን ነው። ኮሚሽነሩ በመንግስት የተቋቋመ እንደሆነ የሚገልጹት ተቃዋሚዎች የመብት ድርጅቱ የሚያንጸባርቀው የገዥውን

ፓርቲ አቋም እንደሆነ በመጠቆም ይተቻሉ። እስክንድር ፍሬው ተከታዩን ከአዲስ አበባ አድርሶናል።

በኦሮሚያ ክልል የተካሄደውን የተቃውሞ እንቅስቃሴና በአማራ ክልል የቅማንት ሕዝብ ያነሳውን የማንነት ጥያቄ ተከትሎ የሞቱ የቆሰሉ፣ የታሰሩትም ሰዎች ጉዳይ ማነጋገሩን ቀጥሏል። መንግስትና ተቃዋሚ ፓርቲዎችም በደረሰው ጉዳት መጠን፣ በተጠያቂነቱም ደረጃ የተራራቅ አቋም ይዘዋል። በጉዳዩ ላይ መግለጫ ያወጡ ሪፖርቶችን ያጠናቀሩ ተቃዋሚዎችና የሰብአዊ መብት ድርጅቶች መንግስት ያልተመጣጠነ ኃይል መጠቀሙንና ተጠያቂም መሆኑን አመልክተዋል። እነዚህ መግለጫዎችና ሪፖርቶች በመንግስት በኩል

ተቀባይነት ያላገኙና የተሟላ ምላሽም ያልተሰጠባቸው ናቸው። መንግስት ከዚህ አንጻር ሲጠብቅ የቆየውም የኢትዮጵያ ሰብአዊ መብት ኮሚሽን የሚያወጣውን ሪፖርት ነው። እነሆ ይህ ሪፖርት መገባደዱንና ከሁለት ሳምንታት በኋላም ለፓርላማ እንደሚቀርብ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ለሀገር ውስጥ የመገናኛ ብዙሀን ገልጸዋል። ይህንን በኦሮሚያ ላይ ለምሳሌ በአማራ ክልልም ከቅማንት ህዝብ ህብረተሰብ ጋር

ተያይዞ የተነሳውን ጥያቄ መሰረት ያደረጉ ማን ምን አጠፋ፣ በምን ያህል ደረጃ ነው የሚገመተው ይህን ጥፋት የሚለውን በሚገባ ሚዛናዊ ሆነ ማየት ይጠይቃል። ሚዛናዊ ማለት የምን ማለት ነው? ህዝቡን የጠየቀውን በአንድ በኩል፣ በሌላ በኩል ደግሞ ማን ነው ተጠያቂው? ምክንያቱም ጥሰትን ብቻ ስናወራ ጥሰት ያመጣው ማን ነው የሚለውን ነገር በሚገባ መመርመር ያስፈልጋል።

በስሜት ተገፋፍተን የምንመልሰው ጥያቄ አይደለም። መሬት ላይ ወርደን ይህንኑ ጥሰት የመመርመር ጥያቄ ጊዜ የሚወስድ ነገር ነው። ግን እኛ ኦልሞስት አገባደን ወደሚመለከተው አካል ሪፖርት ለማድረግ ተዘጋጅተን ያለ ነው።

የኢትዮጵያ ሰብአዊ መብት ኮሚሽን በመንግስት የተቋቋመ መሆኑን የሚገልጹት ተቃዋሚዎች ጉዳዩ እንዲጣራ የሚፈልጉትም ለዚሁ ወቅታዊ ሁኔታ ተብሎ በሚቋቋም ገለልተኛ አጣሪ ቡድን ነው። መንግስትና ኮሚሽኑ ግን ይሄንን አስተያየት አይቀበሉም። ዶክተር አዲሱ ያብራሩትም ኮሚሽኑ በህገ መንግስቱ የተሰጠውን ገለልተኛነት በመጠቀም ሲንቀሳቀስ መቆየቱን ነው። በኦሮሚያና በአማራ ክልል ስለተፈጠረው ሁኔታ እውነታውን ሊያንጸባርቅ የሚችለውም በዚህ ኮሚሽን የሚወጣው ሪፖርት መሆኑን ነው የሚያምኑት። የምናቀርበው ሪፖርት ግን

እውነታ ላይ የተመሰረተ መሆን አለበት ነው። ሁሉም አይነት ሪፖርት አይቀርብም። ወይ ደግሞ የሰብአዊ መብት ጥሰት አለ ብለው አንዱ ድርጅት ስለተናገረ ስላወጃ አይሆነ ያ ጥሰት መኖሩንና ለመኖሩን በትክክል እታች ወርዶ የማጣራት ስራ ይጠይቃል። አንዳንድ ዓለም አቀፍ የሰብአዊ መብት ተከራካሪ ነን የሚሉ ቡድኖች የሚያወጡት ሪፖርት የት ሆነው እንደሚያወጡት ሪፖርቱ ባናቅም የምርመራ ሪፖርት በተፈጥሮው

እውነታን ይፈልጋል። የኢትዮጵያ መንግስት እንደ ትክክለኛ የማጣራት ስራ የሚያየው እውቅናም የሚሰጠው ለዚህ ሪፖርት እንደሆነ ጠቁሟል። እናም ለፓርላማው ሲቀርብ የሞቱትንና የቆሰሉትን ሰዎች በተመለከተ በመንግስት በኩል የሚታመነው ቁጥር ስንት እንደሆነ ለማወቅ ያስችላል። የሚወስደው ኃላፊነት እስከምን እንደሆነ የሚያስረዳ ይሆናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስካሁን በጉዳዩ ላይ ለሰጧቸው ማብራሪያዎችም የበለጠ ፍች እንደሚሰጥ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

እስክንድር፣ እናመሰግናለን። በተያያዘ ዜና በታህሳስ ወር መጀመሪያ በኦሮሚያ ክልል ከተቀሰቀሱ ግጭቶች ጋር በተያያዘ በቁጥጥር ስር የዋሉ የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በዛሬው ዕለት ፍርድ ቤት ቀርበው ተለዋጭ ቀጠሮ ተሰጥቷቸዋል። በጸጥታ ኃይሎች የተያዙት የኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ፣ ምክትል ዋና ጸሐፊው አቶ ደጀኔ ጣፋ ጣፋና የወጣት ሊጉ ሊቀመንበር አቶ ደስታ ድንቃ መሆናቸውን መለስካቸው

Yo vengo de Cuba, con mi gozadera, a recogerse con los grandes que llevo la escuela, yo vengo de Cuba.

we

የምትከታተሉት የአሜሪካ ድምፅ ሬዲዮ ነው። ጋቢና ቪኦኤ ዝግጅቶቻችንን ለመከታተል በ19 ሜትር ባንድ በ1558 ኪሎ ሄርትዝ እንደዚሁም ደግሞ በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የሁለት ቀናት ጉብኝት ለማድረግ ትላንት እሁድ ኩባ ገብተዋል። ለግማሽ ምዕታ ዓመት የዘለቀውን የሁለቱን ሀገራት የባላንጣ ግንኙነት ምዕራፍ ይዘጋል የተባለውን

ውይይትም በዛሬው ዕለት ከኩባ መሪዎች ጋር በማድረግ ላይ ናቸው። የቪኦኤው ዘጋቢያችን ሪቻርድ ግሪን ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች። ከዘጠና አመታት በኋላ ኩባን የጎበኙ የመጀመሪያው አሜሪካዊ መሪ ሆነዋል። ፕሬዚዳንት ባራክ ኦባማ የቀዝቃዛው ጦርነት አመታትን ጨምሮ ከግማሽ ምዕተ ዓመት በላይ ሆድና ጀርባ ሆኖ የቆዩት የሁለቱን ሀገሮች የውጭ ግንኙነት ፖሊሲ የሚያድስ ውይይት በዛሬው ዕለት ሲካሄድ ውሏል።

ፕሬዚዳንት ኦባማ ከኩባው አቻቸው ራውል ካስትሮ ጋር የሁለቱን ሀገሮች ግንኙነትና የሰብአዊ መብት ይዞታ በማሻሻል ዙሪያ ይነጋገራሉ ተብሎም ይጠበቃል። እነዚህ ውይይቶች በኩባና ዩናይትድ ስቴትስ መካከል ከሃምሳ አመታት በላይ የዘለቀው የሻከረ ግንኙነት እንደገና እንዲሻሻል በር ይከፍታሉ ተብሎላቸዋል።

ፕሬዚዳንት ባራክ ኦባማ ወደ ኩባ ያመሩት ቤተሰቦቻቸውን፣ የህዝብ ተወካዮቻቸውን፣ የፖለቲካ ፓርቲ ከፍተኛ ባለስልጣናትንና ኩባዊ አሜሪካዊ የንግድ ድርጅት መሪዎችን ያካተተ ቡድን ይዘው ነው። ኩባ ላይ የሚያደርጓቸው ውይይቶች በውጭ ግንኙነት፣ በንግድ ግንኙነቶችና በሰብአዊ መብቶች ጉዳዮች ላይ አተኩሮም ነገ ይቀጥላል።

ዛሬ በነበረውና እየተካሄደ ባለው ውይይት ፕሬዚዳንት ኦባማ የመሰብሰብና የመናገር ነጻነት እንዲሁም ለኩባ ህዝብ ኢንተርኔት የማድረስ ጉዳይ ላይ ከራውል ካስትሮ ጋር የሚወያዩባቸው ተጨማሪ ነጥቦች ናቸው ተብሏል። ፕሬዚዳንት ባራክ ኦባማ እሁድ ከሰዓት በኋላ የልኡካን ቡድኑንና ቤተሰቦቻቸውን ይዘው ከዘጠና ዓመት በኋላ ኩባን የጎበኙ ፕሬዚዳንት ቢሆኑም የኩባው ፕሬዚዳንት ራውል ካስትሮ ግን ኤርፎርስ ዋን ያረፈበት ጆሴ ማርቲ አየር ማረፊያ

ተገኝተው አልተቀበሏቸውም። በምትካቸው አቀባበል ያደረጉላቸው የውጭ ጉዳይ ሚኒስትሩ ብሩኖ ሮድሪጎስ ከአነስተኛ የኩባ ልዑካን ቡድን ጋር በመሆን ነው። ፕሬዚዳንት ኦባማ ካረፉም በኋላ በቀጥታ ወደ ሆቴል አምርተው ከአሜሪካ ኤምባሲ ሰራተኞችና ከቤተሰቦቻቸው ጋር ተገናኝተው ተወያይተዋል። ስለ ኩባው ጉብኝታቸው በተናገሩም ጊዜ

ኤርፎርስ ዋን በኩባ አየር ጣቢያ ለመጀመሪያ ጊዜ አርፋለች። የዚህ ታሪካዊ ጉብኝት ዋናው እርምጃ ከኩባ ሕዝብ ጋር በቀጥታ ለመወያየትና የንግድ ስምምነቶችን ለማድረግ እንዲሁም በሁለቱ ሕዝቦች መካከል አዲስ ግንኙነት ለመገንባት ታሪካዊ ዕድል መፍጠሩ ነው። ለእኔ ደግሞ ላለኝ ራዕይ ለመጪው ጊዜ ውጥን የማዘጋጅበት ጊዜ ነው

የቀድሞውን ጊዜ ሁኔታዎች ለወደፊቱ በብሩህ ተስፋ የሚለውጥ እድል ይሆናል። ከዚያም ጥንታዊቷን ሀቫና በእግራቸው በመዘዋወር ጎብኝተዋል። ኦባማ በእግራቸው ሲዘዋወሩ የተመለከቱ ሄለና ቫንኩዚ የተባሉ አንዲት አዛውንት ፕሬዚዳንቱን በቅርበት በዓይናቸው መመልከታቸው እንዳስደሰታቸው ተናግረዋል። በጣም ጓጉቻለሁ። በእውነት ፕሬዚዳንት ኦባማን እንዲህ በቅርቡ ለማየት መቻሌ ክብር ነው

ይህን የምለው ደግሞ ከልቤ በሚሰማኝ የቅንነት ስሜት ነው። ፕሬዚዳንት ኦባማ በቀሪ የቆይታ ጊዜያቸው ከሲቪል ማህበረሰብ አባላትና ከሰብአዊ መብት ተሟጋቾች ጋር ይወያያሉ፣ ለኩባ ህዝብም ንግግር ያደርጋሉ ተብሎ ይጠበቃል። የኩባውን ጉብኝት ካጠናቀቁም በኋላ ማክሰኞ ወደ አርጀንቲና እንደሚጓዙ ተነግሯል።

ጽዮንን ለዘገባው እናመሰግናለን። በማስከተል ደግሞ በጀርመን ሀገር ተወልደው ያደጉ ትውልደ ኢትዮጵያውያንን የኢትዮጵያን ታሪክና ባህል እንደዚሁም ቋንቋ በማስተማር ላይ የሚገኙ ሁለት ኢትዮጵያውያን እናቶችና አዳጊዎችን ይዘናል። በተለይም በሚኖሩበት በፍራንክፈርት ከተማ እነዚህ እናቶች ይህንን የመማሪያ ቦታ ከማዘጋጀት ጀምሮ ህፃናቱን በሳምንት አንድ ቀን ማስተማር ከጀምሮ አምስት ዓመታትን አስቆጥረዋል። መስታወት አራገው በስልክ አነጋግራቸዋለች።

ከራሳቸው ልጆች አልፈው የኢትዮጵያን ቋንቋ ባህልና ታሪክ ለሌሎች ኢትዮጵያዊ ጀርመናዊ ልጆች ለአምስት ዓመታት በማስተማር ላይ ይገኛሉ። የረጅም ዓመት ጓደኛሞችም ናቸው። ማህሌት ደስታና ሶፊያ ረሻድ ይባላሉ። ለማስተማር ምን አነሳሳቸው? ጅማሬያቸውስ ምን ይመስል ነበር? ማህሌት ትጀምራለች። የመጀመሪያ የጀመር ነው በስምንት ልጆች

እዚ ሀገር ልጆች ክራብል ግሩፕ ይባላል። ህጻናት ተሰብስበው ከልጅነታቸው ከኩዮቾቻቸው ጋር እየተጫወቱ ያድጋሉ። የተወሰነ አመት ጀርመኖች እንደዚህ ያደርጋሉ። እኛ ደግሞ ለምን በራሳችን ልጆች በራሳቸው ባህል ቋንቋ እየተናገሩ የራሳቸውን ባህል ይዘው በራስ መተማመናቸውን እያዳበሩ ለምን አያድጉ ብለን ቸርች ማስተማሪያ ቦታ ጠይቀን ማለት ነው። ክፍል ካቶሊክ ቸርች በነጻ እንድናገለግል እንደዚህ ልጆችን በነፃ የሀገራቸውን ቋንቋና ባህል ይዘው እንዲያድጉ

ፈቀዱልም ማለት ነው። በሳምንት ምን ያህል ቀን ነው? በሳምንት አንድ ቀን ለአንድ ሰዓት ተኩል ነው የጀመርነው። ተክቶ የሚመጣ ሰው በጣም ብዙ አልነበረም። አሁን አካባቢ ቀይረን፣ አሁን የሚኖርበት አካባቢ ደግሞ አስር ልጅ ነው የምንችለው፣ ግን አስራ ሁለት ልጅ መዘገብ ምክንያቱ ብዙ ሰው ይመጣል። ከስንት አመት እስከ ስንት ዓመት ያሉ ልጆች ናቸው? ልጆች ስንጀምር የነበረው ከሶስት እስከ ስምንት አመት ነበር ስንጀምር። አሁን ግን

ብዙ ልጆች ላይ ብዙ መስራት ስላለብን ብለን ከትምህርት ቤት የጀመሩ ልጆች እስከ አራተኛ ክፍል ያሉ ልጆችን እናስተምራለን። የትምህርቱ አሰጣጥ ምናችን ነው የፊደልና የቁጥር ቆጠራ፣ የልጅነት ጨዋታዎችን፣ የአማርኛ ቋንቋ መዝሙሮችን ነው የምናስተምራቸው ልጆቹ። ትልልቆቹ ደግሞ አሁን ለምሳሌ መጽሐፍ ያነባሉ። ታሪክ አሁን ለምሳሌ ስለ ሉሲ ስለ ምሮ ጽፍጠር መጽሐፍ አለን ማለት የኢትዮጵያ ነገር የኢትዮጵያ ታሪክ ያለበትን ማለት ነው ስለ ኢትዮጵያ በዛው እንዲያውቁ

ልጆቹ አማርኛ እንዲያወሩ ባህላቸውን እንዲያውቁ በራስ መተማመናቸው በራሳቸው ነገር ያላቸውን ነገር እንዲያበረታቱ ለነሱ፣ በግጥም መልክ እኛ ትንሽ ግጥም እንሞክራለን። በጽሑፍ መልክ እኛ ልጆቻችን ላይ አድርገን ያመጣልን ፍሬ ሌላውም እንዲያይ

እንደገና ደግሞ ኢትዮጵያዊ ማለት አለው። የራስ ባህል አለው ቋንቋ አለው ሁሉ ነገር አለን። ለምን የራሳችን አንጠቀም? ይህም ደግሞ ልጆቹ ነገ ጧት ይጠይቁናል። ያንን መልስ ቤተሰብ ከአሁኑ ማወቅ አለበት፣ ከአሁኑ መስራት አለበት። ካልሰራ ደግሞ አያገኝም። የሁለቱን እናቶች የኢትዮጵያን ታሪክ ባህልና ቋንቋ እየተማሩ ልጆቻቸውን አናግሬ ነበር። አሎ ሃሎ ዲቦራ እንደምናለሽ? ደህና ነኝ። ስንት አመትሽ ነው? አስ አመቴ ነው። አማርኛ ትችያለሽ?

ደግሞ ሰማሁኝ መጽሐፍም ትችያለሽ ማንበብም ትችያለሽ አይደለም? አዎ እችላለሁ። አማርኛ በማወቅሽ ምን ይሰማሻል? ደስተኛ ነኝ። የኢትዮጵያ ታሪክ ምን ታውቂያለሽ? ሉሲ ሉሲን ታውቂያታለሽ? ሉሲ ምንድናት? ማን ናት? አሁን እኔ አላቃትም ብልሽ እንዴት ታስረጅኛለሽ? ሉሲ አንድ አጽናት ከሶስት ነጥብ ሁለት ሚሊዮን አመት

አመታት በላይ ናት እና አንድ ወጣት ሴት ነበረች እና ኢትዮጵያ ውስጥ ነው የተገኘችው እና ዶናል ጆን ጃንስን ነው ያገኛት። በጣም ጎበዝ ነች። ማን ልበል ቤኒ እያው እንዴ ነህ ቤኒ? ደህና ነኝ አንቺስ እንዴት ነሽ? ደህና ነኝ ደህና ነኝ። አማርኛ ትችላለህ እንደነ ዲቦራ? አዎ። ታነባለህ ትጽፋለህ? አዎ፣ ብዙ አላነበም። እሺ ማን አስተማረ

እናት ሁለተኛዋ እናት ሶፊያ ረሻር ትባላለች። ትውልደ ኢትዮጵያውያኑን በማስተማር ያላትን ድርሻ ና ልጆቹን ለማስተማር ምን እንዳነሳሳት ስትገልጽልኝ ግሩፕ ሀ፣ ግሩፕ ለ ና ግሩፕ መብለ ናቸዋል። ግሩፕ ሀ ማለት ትልልቆቹ ናቸው፣ እና አሁን እነሱን ቁጭ ብሎ ማስጻፍ ይቻላል ፊደል ማስቆጠርና ማስተማር ስለሚቻል

እነሱን ለየት ታርጌ እኔ እነሱን እሰራለሁኝ። ሁለተኛው ግሩፕ ደግሞ በመካከል እድሜ ላይ ያሉ ነው። እነሱን ከፊደል ቆጠራ ውጪ ብዙ ልትሰሪባቸው አትችም። አስራ አምስት ሀያ ደቂቃ ሙሉ ካሰራሻቸው፣ ከዛ በኋላ የመሰልቸት ነገር ስላላቸው፣ ከዛ ደግሞ ሌሎቹ ትንንሾች ደግሞ ልጆች አሉ። አንደኛዋ ወላጅ ጓደኛችን አለች። እሷ

እንዲሁ እነሱን እያጫወተች ማለት ሶስቱን ግሩፕ በዛ መልክ ነው። ይችን አንድ ሰዓት አንድ ሰዓት ተኩል ተከፋፍለን የምንሰራው ማለት ነው። መጨረሻ ላይ አንድ ላይ ሁሉንም ይዘን ደግሞ እኛ በልጅነታችን እየተጫወትንበት እየሰማ ነው ያደግነውን ጨዋታ እዚህ አምጥተን ከልጆቹ ጋር እንጫወትባቸዋለን ማለት ነው። ልጆቻችን ነገ የት ጋር እንደሚሄዱ ወዴት እንደሚደርሱ አናውቅም እና የትኛውን ቦታ ላይ ቢሆኑ

ፕራውድ ሆነው ማንነታቸውን ማሳወቅ የሚችሉበት ያንን ማንነታቸውን መግለጽ የሚችሉት ሙሉ ለሙሉ በድፍረት ራሳቸውን ሲያውቁ ነው። አሁን የጀርመን ሞዴል የነበረች ሳራ ነው። አሁን እሷ የሆነ ጥያቄ ላይ ኢንተርቪው ስትደረግ ቋንቋ በአማርኛ ትናገር ያለች አልናገርም ማለች። አማርኛ አትችልም። እዚህም ተወልዳ እዚህ ያደገች ልጅ ናት። እናቴ ያላስተማረችኝም መስ ብላ ስትመልስ እኔ ውስጤ በጣም የሆነ ነገር ነው የተሰማኝ። ምክንያቱም ይሄ ነገር

የእናት ስራ ነው ማለት ነው። እናት ለልጇ መስጠት ያለባት ነገር ነው። እና ስለዚህ እኛ እናቶች እዚህ ነገር ላይ በሆነ መልኩ ልጆቻችን ላይ መስራት አለብን በሚል የሆነ ነገር ውስጥ ውስጤ ላይ አደረ ማለት ነው። ስሜ ልንገራችሁ፣ ስሜ ልንገራችሁ፣ ስሜ ማነው?

በዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሀሪክ ላይ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው መስታወት አድራጋውና እኔም ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበሩት ዳን ብራውንና ሞክቤል የበሮ ናቸው። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።

This program has come to you from the Voice of America, Washington.